በኦሮሚያ ክልል በተለያዩ ቦታዎች እየተፈጸሙ ያሉ ግድያዎች በአንድ አካል መፈጸሙን የኦሮሚያ ጸጥታ ቢሮ ገልጿል። መንግስት ግድያውን እያካሄዱ ያሉት አካላት ላይ እርምጃ እየወሰደ ነው ሲሉ የኦሮሚያ የፀጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ለአሜሪካ ድምፅ ተናግረዋል። ፀሐይ ዳምጠው ዝርዝሩን ይዛለች። በኦሮሚያ ክልል በአንዳንድ አካባቢዎች በመንግስት አመራሮችና ሌሎች ግለሰቦች ላይ ያነጣጠረ ግድያ እየተስፋፋ መሆኑ ቤተሰቦችና መንግስትም በተደጋጋሚ ሲገልጽ ቆይቷል። የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ የገዳዩ ማንነት በምዕራብ ኦሮሚያ አንዳንድ ቦታዎች ላይ ከወራት ወዲህ የተፈጸሙ ግድያዎች ተመሳሳይ ብቻ ሳይሆኑ የወንጀሉ ተጠያቂም አንድ ነው ብሏል። ይህ እንግዲህ ከዚህ በፊት መንግስት በሰላማዊ መንገድ ሀገር ቤት ገብቶ እንዲታገሉ ጥሪ ያደረገላቸው ድርጅቶችም ግለሰቦችም እንደዛው ቺን ሀገር ከመገዳደል እና ከመጠፋፋት አልፈን አብረን እናሻግራት እና አብረን እንድንታገል ከጠላትነት አብረን እንታገላለን በሚል ሁሉም ድርጅቶች ወደ ሀገር ቤት እንደገቡ ይታወቃል። ከዚህ ሸኔ የሚባለው አሁንም አሻፈረኝ ብሎ በትጥቅ ትግል እየቀጠለ ያለበት ሁኔታ ነው። ያ እንግዲህ በአባ ገዳም በተለያዩ በሀገር ሽማግሌ ተለምነዋል። የተመለሱትም ተመልሶ ስራ ገብቶ እየሰሩ ነው እና ከዚህ የተረፈው ነው አሁን እንግዲህ ጫካ ውስጥ ሆኖ ህዝባችንን እየጠለፈ እየገደለ በተለያዩ ቦታዎች ከባለስልጣናት ውጪ ንጹሀን ዜጎች ጭምር ላይ አሰቃቂ ግድያ እየተፈጸመ ይገኛል ብሏል ንጹሀን ዜጎች ከቀያቸው ሌሊት እየወሰዱ የሚገሉበት ሁኔታ ይህ በስ ፕላስቲክ የሚያካትሉበት ሁኔታ ነው ባል አስሮ ሚስቱን የሚደፍሩበት ሁኔታ ነው ያለ የነበረው ስለዚህ ይሄን እንግዲህ መንግስት ደረጃ በደረጃ የህግን የበላይነት ማስከበር ጀምረዋል መንግስት የወንጀሉ ተጠርጣሪዎችንም ለህግ እያቀረበ ይገኛል። ያሉት ኮሎኔል አበበ ህብረተሰቡ ከመንግስት ጎን በመቆም ያልተያዙትንም በመጠቆምና ለህግ እንዲቀርቡ ማድረግ አለበት ብሏል። እንግዲህ ህዝባችን አሁን በየጊዜ እንደዚህ የግድያ ድርጊቶችን የሚፈጽሙ እንደዚህ በወንጀል ላይ የተሰማሩ ሰዎች እየጠቆመ ከጸጥታ ኃይሉ ጋር እየሆነ ለህግ አሳልፎ እየሰጠ ስለሆነ አሁንም ተሳትፎ ተጠናክሮ መቀጠል አለበት። እንደዛም ሆኖ እንግዲህ ማንኛውም ሰው በዚህ ሀገር ውስጥ ከህግ በላይ አይደለም፣ ከህግም የሚያመልጥ እንደሌለ በተለያየ ጊዜ የሆነ ወንጀል ድርጊት ፈጽሞ ታድኖ እየተያዙ ለህግ እየቀረቡ ያሉበት ሁኔታ ነውና ለወደፊትም ይሁን አሁንም የሚያደርጉት ወንጀል ወንጀለኞች ከህግ እንደማያመልጥ መታወቅ አለበት። በዚህ ሳምንት ብቻ ሶስት በምዕራብ ኦሮሚያ የመንግስት አመራሮች በነዚህ ኃይሎች መሞታቸውን አስታውሰው አመራሮችም ላይ ሆነ ማንኛውም ያልታጠቀ ዜጋ ላይ ያነጣጠረ ግድያ የሚፈጽሙት የግል ጥቅም ለማግኘት ነው ብሏል። ከዚህ ቀደም ግድያን በመፈጸም የተሰወሩ ግለሰቦች ከህግ አያመልጡም፣ ብዙ ተጠርጣሪዎች ታስሯል፣ ያሉት ኮሎኔል አበበ ገረሱ ቁጥራቸውን ግን ከመናገር ተቆጥቧል። ድርጊታቸውን የማያቆሙና ንጽሐን ዜጎችን ሰለባ ማድረጋቸውን የሚቀጥሉ ከሆነ የህግ የበላይነትን ለማስከበር ሲል መንግስት እርምጃ መውሰዱን ይቀጥላል ብሏል። ኮሎኔል አበበ ገረሱ ለአሜሪካ ድምጽ ሀይዳምጦ ነኝ ከአዲስ አበባ